ገብርኤል መላክ መራይት ንጹሃን ዛልቦም ውስና መራይት ቀደም ዘይቀውም ቅድመ እግዚአ ኩሉ አብሰረኪ ወይቤለኪ ተፈስሒ ፍስሕት ኦ ምልእተ ጸጋ እግዚአብሔር ምስሌኪ ቡርክት አንቲ እምአንስት ረከብኪ ሞገሰ በኀበ እግዚአ ኩሉ ወናሁ ትጸንሲ ወትወልዲ ወልደ ወትሰምዪ ስሞ ኢየሱስ ውእቱ ዐቢይ ወይሰመይ ወልደ ልዑል ወየሀቦ እግዚአብሔር አምላክ መንበረ ዳዊት አቡሁ ወይነግስ ለቤተ ያዕ